ጥያቄ አንድ፦ ጌታ ማን ነው? መልስ፦ ጌታዬ እኔንም የሚንከባከበኝና ዓለማትን ሁሉ በጸጋው የሚንከባከበው የሆነው አላህ ነው። ማስረጃው ተከታዩ የላቀው አላህ ቃል ነው። አልሐምዱ ሊላህ ረቢ ልዓለሚን፣ ምስጋና ለዓለማት ጌታ ለአላህ የተገባው ነው።